የወጣቶች ዓለም ቢያንስ ከሶስት ዓመት የዩኒቨርሲቲ ቆይታ በኋላ በሂሳብ አያያዝ ሙያ በሕክምና በምህንድስናና ሌሎችም የሙያ ዘርፎች ተመረቀው ብዙዎች የመጀመሪያ ዲግሪያቸውን ሰሞኑን ከጃ አስገብተዋል። ወጣት አቢሰሎም ላውጋው ከሁለት ሳምንት በፊት ከተመረቁ ኢትዮጵያውያን አንዱ ነው። ከአማራ ክልል መራቤቴ ወረዳ የጥራ ከተማ ውስጥ ነው ያለሁት። የተመረኩት ከአርባ ምንጭ ዩኒቨርሲቲ ነው፣ በሃይድሮሊክ ኤንድ ዋተር ሪሶርስ ኢንጂነሪንግ ነው። እና አሁን ያው ስራ ስለር ያለ ያለሁት አስከባር ነው። ብዙ ኮምፒቲሽን አለ ወደ ስራ ለመግባት አሁንም ዝገባ ላይ ነበረ ያለሁት። ብዙ ቦታዎች አፕላይ አድርጌ ያለሁኝ በጣም ተስፋ አስቆራጭ ነው። ቢሆንም እስኪ የቻለ የቻልኩትን ነገር አድርጌ እንትን ለማለት እሞክራለሁ። ያ ነገር ካልሆነ ያን አልጠብቅም። ከጓደኞቼ ጋር የሆነ ከሌሎች ጋር ያው ተደራጅችም ሆነ በሙያ ለመስራት ዝግጁ ነው። መቼ ነው ስራ ፍለጋ የጀመርከው? ገና ከመመረቀ በፊት ነው። አዎ ከመመረቀ በፊት እዛው ዩኒቨርሲቲ ውስጥ ለአሲስታንት ሌክቸር ተመልምዬ የነበረ እና ያው ሁለት ፈተናዎችን ተፈትኝ ሶስተኛ ላይ ምስቼ የመጣሁት ከፍተኛ የተማርነው በሀይድሮሊክ ኢንጂነሪንግ ግን፣ ፈተናው የምንመላ ፈተናው እንግሊዘኛ ነበረ፣ ትንሽ ያዳግታል ብዬ አስባለሁ። ምክንያቱም እኛ የተማርነው አምስት ዓመት ሙሉ ሌላ ነገር ነው። እዚጋ ግን ለምን ያቀረቡት ፈተና ሙሉ እንግሊዘኛ ነው። አቤ ሰሎም ፈተናውን ካለፈ እዛው በተማረበት ዩኒቨርሲቲ ረዳት መምህር ሆኖ የመቀጠል እድል አለው። ካልሆነ ደግሞ ይላል ሌላ ወደ ኮንስትራክሽን ዘርፍ ነው ለመስራት ያስፈልግ እና ምንም ስራ አልመጥም። ምንም ነገር ባገኘሁት ሁሉ ላይ ስራ እያደረግኩኝ ማንኛው ሚስራ ለመስራት ዝግጅ ነው። ሁለተኛ ዲግሪ መያዙ ምን ያህል ወሳኝ ነው ትላለህ ለስራ ወይስ መጀመሪያ ስራውን ማየቱ ነው የተሻለ የሚሆነው? እኔ ያው ማለት ሁለተኛ ዲግሪ መያዝ ይፈልጋለኝ በጣም ማለት ነው። ግን ያው አሁን ሁለተኛ ዲግሪ ለመያዝ ግድ ዩኒቨርስቲ ገብተች መምህር መሆን አስፈላጊ ነው ብዬ አላስብም። ምክንያቱም ኮንስትራክሽን ላይ ያሉ ትልልቅ ድርጅቶች በራሳቸው ስፖንሰር እያደረጉ እያስተማሩ ሁለተኛ ዲግሪ እያስተማሩ ማስተር እየሰጡ ስለሆነ ወደ እነሱ ጋርም ጆይን ባደርግ የግድ የትምህርት ዲሉን እንደማላውቀው ቀኛ ስለኩ ነው እስከ ዛሬ። ግን ሁለተኛ ዲግሪ ለመያዝ የግድ ዩኒቨርሲቲ ውስጥ ሌክቸረር መሆን የግድ ማንዳቶሪ ነበረ። አሁን ግን በዚህ መልኩ ስፖንሰሮች ስላሉ መማር ይቻል ብዬ ስለማስብ ውጭ እንደወጣ ውስጥ እንደሆን መማር ስለምፈልግ ለውጥ ብዙ ወጣቶች ተመረቀው እንደጨረሱ ወዲያው ስራ ካላገኙ ተመልሰው ወላጆቻቸው ቤት ገብተው መኖር ግድ ይላቸዋል። ትልቁ ጥያቄያቸው ግን ከተመረቁ በኋላ ለምን ያህል ጊዜ ከወላጆቻቸው እጅ መጠበቅ እንዳለባቸው ነው። ሌላው በርካታ ተመራቂዎች የሚገጥማቸው ፈተና የመጀመሪያ የከፍተኛ ተቋም ትምህርታቸውን ካጠናቀቁ በኋላ በንባቤ ቃል የሚያውቁትና የስራው ዓለም በተግባር እጅጉን የተራራቀ ሲሆን ወይም ጨርሶ በተማሩበት የሙያ ዘርፍ ስራ ሳያገኙ ሲቀሩ ነው። ከዘንድሮ ተመራቂዎች አንዱ የሆነው ቁምላቸው እንዳለ እንደ አቢሰሎም በተማረበት ዩኒቨርስቲ ረዳት መምህር ሆኖ ለማገልገል በአሁኑ ወቅት እየተወዳደረ ይገኛል። አው ያ እንግዲህ እንደ እግዚአብሔር ፍቃድ፣ ያው አሁን ካለ ውጤት አንጻር በሌክቸር መተወዳደር አሁን ውጤት እየጠበቁ ነው ያለው። አሲስታንት ሌክቸር ማለት ነው። ከዩኒቨርሲቲ በምን ትምህርትና ከየት ዩኒቨርሲቲ ነው የተመረከው? በሶይል ኤንድ ዋተር ሪሶርስ ማኔጅመንት ከወልዲያ ዩኒቨርሲቲ። ፍላጎትህ ነበር ረዳት መምህር ሆኖ መስራት? አው ያው ከወቶም ያው ስራ ሰለማይገኝ ከተገኘ ያንን አልተርኔቲቭ ተጠቅሜ ካለ ውጤት አንጻር እዛም ከተቀጠርኩ ያመን እፈልገዋለሁ። ካላገኘሁ ደግሞ የምዚዮ ፈላልጋለሁ። ከዛ በተረፈ ደግሞ እንደሚሆነም አሁን ነው። ስለዚህ እስካሁን ድረስ እያፈላለክ ያለው ስራ እሱ ብቻ ነው ወይስ ከዛ ውጭም እያፈላለክ ነው? አንድ እሱ ብቻ ነማ መተማመን ያለው ያው መልቲ ዳይሬክሽን ነው። ምክንያቱም ኢትዮጵያ ውስጥ ያል ያለ ውስን ስራ ዘርፍ ስለሆነ ነው ያው ባለ በሀገር ዙሪያ ተዛዙሮ መፈለግ ስለሆነ መንግስት ስለማይቀጥር ያው መፈለግ ነው ያለብን። የዩኒቨርስቲ ወይም የካምፓስ ህይወት ወጣቶች ከሚማሩት ትምህርት ባሻገር ብዙ ነገር የሚቀስሙበት አጋጣሚ ይፈጥራል። አንዳንዶች የሚቆጫቸው ሱስና የመሳሰሉትን መጥፎ ልማድ ይዘው መውጣታቸው ሲሆን፣ ሌሎች ደግሞ ከሌሎች ጥሩ ነገር መውሰድ በመቻላቸው ይደሰታሉ። ቁምላቸውን በወልዲያ ዩኒቨርሲቲ ቆይተው ምን ቀስመው እንደወጣ ጠይቄዋለሁ። ያው ዩኒቨርስቲ እንደምታውቂ ብዙ ብሄር ብሄረሰቦች ያሉበት ነው። ከዛ ላይ በቃ እኔ ከዩኒቨርሲቲ ተምር የወጣው ሶሻል ላይፍ ነው እንደገና በወቅቱ በነበረ ሰዓት ወደ ዩኒቨርሲቲ ስገባም ያው የሳምስ የሚነበር ባለው በሶስት አመት ቆይታ ያው የሶሻል ላይፍና ተምሬ ወጥቻለሁ። ከዛም በተረፈ ከሰዎች ጋር እንዴት መኖር እንደሚችል በአለኛ ግን ያው ተረድቻለሁ። እያንዳንዱ ተማሪ ለሶስት አመታት ከሌሎች ተማሪዎች ጋር አብሮ በሚኖርበት ወቅት የትምህርት ቤት ጓደኞች ያፈራል። ይሁንና ይህ ከምረቃ በኋላ በሕይወት ከሚቀሩት ነገሮች አንዱ ነው። አንደኛው ወይ ስራ አግኝቶ ሌላኛው ስራ ለመፈለግ ወደ ወላጆቹ ቤት ይመለሳል። ሌላም ሌላም ከዛም በእረፍት ሰዓት እየተገናኙ የዩኒቨርሲቲ አይነት ህይወት መኖሩን ከባድ ያደርገዋል። አርፋሴ አየለ በሐዋሳ ዩኒቨርሲቲ በሂሳብ አያያዝ ሙያ ወይም አካውንቲንግ ተመራቂ ናት። የምፈልገው የራሴን ስራ መስራት ነው ትላለች። ቢዝነስ ምናምን ውስጥ መግባት ነው የምፈልገው፣ በራሴ መንቀሳቀስ። ሂሳቡንም ቢሆን እንዲህ ከልጆች ጋር አብረን ጓደኞች ያሉ አብረውኝ የተመረቁ ከነሱ ጋር ለመስራት ነው የምፈለገው። አሁን አዋሳላይ የምመሰለሽ እንትን መንግስትም ይረዳል ማለት ቦታም ይሰጥሻል። የተወሰነ ደግሞ ገንዘቡንም ኬት ላምጣ እንዳት አበድሮሽ መስራት ትችያለሽ። የራስሽን ነገር ማለት ነው ካሰብሽበት። አሁን ገና ፕሮፖዛል አልጻፍንም ለቢዝነሳችን የምንሰራውን ነገር አልወሰንም። ግን ያው እንደምንሰራ ነው እኛ እንትን ያልነው። ያቀዳችሁት ማለት ነው። በእቅድ ደረጃ ነው የምነግርሽ ገና። አንድ ወርም አልሆነም። አሁን ግራጁዌት ካረገን በዛ ገና እያወራን ነው የተገናኘን ምናምን። ውስን በሆነ የስራ ዘርፍ ወይም በሀገሪቱ በብዛት ተጠያቂነት የሌለውን የሙያ ዘርፍ መማር ኋላ ላይ ስራ መፈለጉን አድካሚ ያደርገዋል። አርፋሴ በተማረችበት ዘርፍ ስራ የማግኘቱን እድል እንዴት ትገመግመዋለች? ስራ ልናገኝ እንችላለን። አዎ፣ ይገኛል ስራ። አሪፍ ግሬድ ካለሽ እዚህ ኢትዮጵያ ውስጥ አሁን አሪፍ ነው ስራ ታገኛለች። ባንክ ላይም ምናምን ግን እኛ የራሳችንን መስራት ስለፈለግን ነው ሲጀምር ትምህርቱንም ስንጀምር አስበንበት ስለሆነ ነው። ስለዚህ ከመጀመሪያውም ይህንን ትምህርት መርጠሽ ነው ማለት ነው የተማርሽው? አዎ ፈልጌ ነው። አዎ ያው እንግዲህ የደስታ መንፈሱ ገና አላለቀም። በዩኒቨርሲቲ በነበርሽበት ቆይታሽ በአንድ እድሜ ክልል ውስጥ ያላችሁ ተማሪዎች ነበራችሁ። የስራው አለም ላይ ትንሽ ለየት ይላል። ለዛ ዝግጁ ነሽ? ማለት ኢንፎርሜሽንም ስላለን አሁን እንደድሮ አይደለም። ሰው ማለት ስራውንም አለም ታውቂዋለሽ። እየተማርሽን ብዙ ነገር ትሰሚያለሽ። ለዛም ወደ የምትፈልጊው ነገር ታዘነቢያለሽ። ለዛ አሪፍ ነው። እኛ ስናየው እንግዲህ ቻሌንጅ ይኖረዋል፣ ግን ያን ቻሌንጅ እንግዲህ ማለት እንጠራለን ብለን እናስባለን። እንደ አርፋሴ የዩኒቨርሲቲ ምሩቅ የሆነው አብዱል ከሪም ግርማ የተመረቀው በሕክምና ሙያ ነው። ከስድስት ዓመት የዩኒቨርሲቲ ቆይታ በኋላ የስራውን ዓለም ሊቀላቀል ተዘጋጅቷል። ስራ ማፈላለግ ግን አያስፈልገውም። በኛ ፊልድ በዚህ በጤናና በሕክምና ዘርፍ መንግስት ራሱ ነው የሚመድበውና ማመልከቻ ማስገባት በየቢሮ መዘዋወር፣ ምናምን ከኛ ብዙም አይጠበቅም። መንግስት ስለሆነ የሚመድበው። በሌሎቹ ፊልዶች ናቸው ብዛት እንደዚህ አይነት ነገር የሚከሰተው እና የስራ እድሉ አነስተኛ ነው። በእኛ ፊልድ ላይ መጀመሪያውኑ መንግስት እኛ ስለሚመድብ ስራ እድሉ አለ። ለአንተ አሁን አዲስ ምዕራፍ ይጀምራል ማለት ነው በህይወት የስራውን አለም በደንብ የምትቀላቀልበት እና ይህንን ህይወት እንዴት ትገልጸዋለ? ያው ማለት ያልገቡበትን ህይወት መግለጽ በጣም ይከብዳል። በርግጥ ግን ዩኒቨርስቲ ዩኒቨርሲቲ ነበር የነበር ነው። ዩኒቨርሲቲ ማለት እርስ በራስ ከተማሪዎች ጋር ከተመሳሳይ ከሆነ የህይወት ዘርፍ ካለን ሰዎች ጋር ተመሳሳይ ከሆነ እድሜ ጋር ነበር የምኖረው። ወጥተን ደግሞ የምናገኘው ማህበረሰብ የተለያየ የሆነ የእድሜ ደረጃ የተለያየ የሆነ የእውቀት ደረጃ፣ የአናኗሮች ስታይል ያላቸው ማህበረሰቦች ናቸው ያሉት እና አዲስ እና በጣም ለየት ያለ ህይወት ነው የሚጠብቅን። ሌላ ደግሞ ጋር በትምህርት ዓለም ላይ በነበርንበት ጊዜ ኃላፊነት ያለብን መማርና የተለያዩ የሆኑ ከትምህርት ጋር የተያያዥነት የነበሩ ናቸው። ግን አሁን ወተን የሚያጋጥመን ደግሞ ይህ እየተማንነውን በትምህርት ዓለም ያገኘነውን እውቀት ተግባራዊ ማድረግ ወደ ተግባር መቀየር ማህበረሰቡን መጥቀም ነውና ትንሽ ይከብዳል ብዬ አስባለሁ። ግን ያው ምንም እንኳን ይከብዳል ብዬ ባስብም የተሻለ ነገር ለመስራት ነው የተሻለ ሁኔታ ለመፈጸም ነው የማስበው ማለት ነው። በራስ ፍላጎት ነበረ የህክምናውን ዘርፍ የመረጥከው? በእርግጥ እኔ መጀመሪያ በፕሪፕ ላይፍ እንዲሁም በሀይ ስኩል ላይፍ እኔ አስቦ የነበረ ቴክኖሎጂ ዘርፍ በአርኪቴክቸር እና ተመሳሳይ በሆኑ ሙያዎች ላይ ነበር። ብቃቴም የነበረው በዛ በኩል ነበር የነበረ ግን በቃ መጨረሻ አካባቢ ያለው አካባቢ ባለው ሁኔታዎች ምናምን ራሴ ወስኝ የቀየርኩት ነው እንጂ እኔ ብዙዎችም የሚጠብቁኝ የነበረ የሚያስቡኝም የነበረ ከሜዲስን ላይፍ ውጭ ባለ ላይፍ ነበረ። ግን ፍላጎት የራሴ ቀይር ያለማንም ተጽዕኖ ነው ወደ ገባሁት ማለት ነው። አብዱል ከሪም የስራ መደባ እስኪ ደርሰው ድረስ የተጠባበቀ ዘና ብሎ ሙሉ በሙሉ የስራውን አለም ይጠብቃል። ከዩኒቨርሲቲ በኋላ ህይወት እንዴት ይቀጥላል? ስለዚሁ ጥቂት ተመራቂዎች ያካፈሉንን አስተያየት ነበር ያደመጣችሁት። እናመሰግናለን።